የሱዳን መንግስት የሀገሪቱ ዕለታዊ ጋዜጦች በተወሰኑ የፕሬስ ተቋማት ስር እንዲዋሃዱ በታለመው እቅድ ዙሪያ ለመነጋገር የተጠራ የጋዜጠኞች ስብሰባ እንዳይካሄድ ከለከለ ተብሎ የቀረበውን ውንጀላ አስተባብሏል። የአሜሪካ ድምፅ ዘጋቢ ጄምስ ባቲ ያጠናቀረውን ዘገባ ቆንጅት ይታ አቀርበዋለች። ከትናንትና በስቲያ ቅዳሜ በመንግስቱ እቅድ ዙሪያ ለመነጋገር የተዘጋጀውን ሲምፖዚየም የብሔራዊ ስለላና ጸጥታ አገልግሎት እንዳይካሄድ አድርጓል ተብሎ ነው የተወነጀለው። የማስታወቂያ ሚኒስትሩ አህመድ ቢላል እንደሚሉት በአሁኑ ወቅት የሀገሪቱ ጋዜጦች ያላቸው ስርጭት አነስተኛ በመሆኑ አንድ ላይ ተዋህደው ቢንቀሳቀሱ መንግስት ለሚያደርገው ድጋፍ ዋስትና ይሆናቸዋል በሚል ነው በግድ ሳይሆን በውዴታ ነው ያል ነው ብለዋል ሚኒስትሩ። መንግስት እኮ ሀሳብ አቀረበላቸው እንጂ በግድ እንዲዋሃዱ የሚያስገድድ ህግ የለም። በአሁኑ ጊዜ ያሉን ጋዜጦች ስርጭት ደግሞ በጣም አናሳ ነው። ግፋ ቢል ሦስት ወይም አራት ሺህ ቢሆን ነው። ሰላሳ ፍሬ የሚሸጡም አሉ። ስለዚህ አንድ ላይ ሰፋ ያለ ስርጭት ቢያገኙ ይጠቅማቸዋል። መንግስትን ብድር በመስጠት ሊረዳቸው ይችላል። የቅዳሜውን ውይይት ያዘጋጁ የጋዜጠኞች ማህበራት እንደሚሉት ግን የሱዳን መንግስት የተባለውን መመሪያ ያመጣው በቅርቡ ስለተገደሉ ሁለት ተማሪዎች ጉዳይ ጋዜጠኞች እንዳይዘግቡ ብሔራዊ ስለላና ጸጥታ አገልግሎቶች መመሪያ መስጠታቸውን ተከትሎ ነው። በቅዳሜው ሲምፖዚየም ከተለያዩ ጋዜጦች አሳታሚዎች፣ ዋና አዘጋጆችና ጋዜጠኞች የመንግስቱ እቅድ በጋዜጦቻቸው ላይ ስለሚያስከትለው አንደምታ ገለጻ እንዲያደርጉ ተጋብዘው ነበር።